ሰላም ሰላም እንደምን አምሽታችኋል? የእሁድ ምሽት ነሐሴ 8 2014 ዓ ም የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። የደንገረመውን መሰናዶን እየመራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ አዘጋጅነት አብራችሁን እንቆይ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። በዋናነት ግን ትኩረታችንን አካባቢ ጥበቃ ላይ አድርገናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹም የመጥፋት አደጋ ውስጥ ይገኛሉ። ከሐሮማያ ዩኒቨርሲቲ በስነ ሕይወት የተመረቀችው እና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰቧት አቢጊያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ሕገወጥ ሰፈራ፣ አደና፣ ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያዋ ያደረገችው ዳሰሳ ጥናት በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ 3.8 በማምጣት ከሴት ተማሪዎች ውስጥ አንደኛ በመውጣቷ ዩኒቨርሲቲው በረዳት መምህርነት የቀጠራት ሲሆን ወጣቶችና ተማሪዎች ስለ ዱር እንስሳት ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግ እቅድ ይዛለች። ከአቢጊያ ጋር ቆይታ ያደረገችው ስምኝሽ የቆየናት በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው። ነበረ ሀሳቤ ምናምን እንደምማርበት ግን ባዮሎጂ ፋካልቲ ነገር ነው ባሱ ጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማኔጅመንት ኮርስ ይታገራል እና እሳቸው በጣም ሲነጉ በጣም ሞቲቬት ያደረገ በጣም በቃ ማናስባቸው የተረሱ ማለት ብዙ ዋጋ ማንሰጣቸው ግን በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ድሮ እንስሳቶች በሚገኝበት ቦታ ያሉትን ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ምሁራት፣ ደግሞ እኛ ሀገር ጋር ብዙ ችኩር አልሰጣቸውም ላይ ቅንጦት ይመስለናል። የዱር እንስሳትን መጠበቅ፣ እነሱም የሚመቻቸውን ኤንቫሮንመንት ኩሬት ማድረግ፣ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞትቤት ያደረገኝ ደግሞ እኔ የተማርኩት ከአረማያ ዩኒቨርሲቲ ነው። ይሻለ ነው በአድሌ ከአረማያ ትንሽ ኪሎ ሜትር አቅ ብሎ ባዙ ላይ የኤሌፋንት ሳንክቸሪ አለ። በጣም በጣም በሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ሽ ማያደርጋቸው ናቸው። በጣም እየተገደሉ ያሉ ና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ ና እሳቸው ያስተማሪን ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ። እዛም ታይሚቃቸው ሲያስተምዱ ና ያምር በቃ ይህ ነገር ምን ሆነ? አሻራ መጣላለብ የሆነ ነገር ማወቅ አለብኝ። ስለዚህ ነገር አቴንሽን እንደምንፈልግ ለሰዎች መንገር አለብን የሚለው ነገር ነው ሞቲቬት ያደረገኝ እና ሞር ስለ ነርሱ እንዳነብ እንዳውቅ ያደረገኝ። አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ? ለምሳሌ ሰው ሰራሽ ነገር፣ ለምሳሌ አሁን እኛ በምንኖርበት ሶሳይቲ ውስጥ ጫት በጣም ይላል ካልኪሌት ይደረጋል በጣም እና ሰዎች የነሱን ፓርክ ዝም ብለው ማለት በጣም ገፍተው ገብተው እዛ ውስጥ ጫት ናምን ይሰራሉ። እና ይህ በሆኖቹ ያው ቦታቸው ነው ያለ ቦታቸው የመጡ ሰዎቹ ናቸው። እና በሆኖቹ መጥተው ልክ ጫት ውስጥ ናም ሲገቡ ጫቱ እንደምን ይደረጋሉ። ሀሳባን ይገደላሉ፣ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን ሰው በጣም ኢንተርቬንት ያደርጋል ይመስለኛል። ለምሳሌ መንገድ ይኖራል አደለ መሀል ላይ እና እንደዚህ ምሳቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ያል እና ደግሞ የሚኖርበትን ቦታ መጨፍጨፍ፣ ማጥፋት፣ ማውደን እነዚህ ነገሮች እንደ ችግር ይቆጠራሉ ማለት ነው ይሄ ሶሳይቲው አዌርነስ አዌርነስ ኮይታ ለመደረግ ምን ያህል ቫሌብል ቢሆኑ እነሱን መጠቀም እንደሚችሉ ምክንያቱም ሰዎች እነሱ ለማየት ሲሄዱ ያው የሚገባ ገቢ አለ እና ያ ገቢ ደግሞ እዛ ጋር ያለው ሰው እንክሬድ ማግ ሰፖርት ያደርጋል። ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ። ክላይሜትን ያው በደንብ ይሴት አለ። ለምሳሌ አሁን እንደምንለው ፋክተሪዎች ጪት መለቀቅ የሙቀት መጨመር ምናምን ምናምን፣ እነዚህ እነዚህ ነገሮች በደንብ አፌክት ያደርጓቸዋል እና ያው እነሱን እነሱን ፕሮቴክት ከማድረግ አንጻር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ሚስትን ናቸው። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት ስምንት ነጥብ አምስት ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮ ጉዳዮች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር። ቀይ ከበረው በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል፣ ኢትዮጵያ ውስጥ ለምሳሌ ራይኖ። የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺሳ አደጋ ላይ ነው። ኒካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኒካርኒቦረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በሕገ ወጥ መልክ ሲወጣ። ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ የንጉዱ ይረሳ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልዳስ የሜዳ አህያ የሚባለው ሬር ኬዝ ነው። አቢጌል ካጠናችው ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ህልውና አደጋ ላይ የሚጥል ከመሆኑን በላይ ተጨማሪ ጉዳት አለው ትላለች። ለምሳሌ በእነሱ ምክንያት አሉ ያ እንግዲህ እንደ ሀገር እናውቃለን። እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ብሆኖቹ ራሱ አስቢ ቦታቸው ሲነካ የተለያዩ ነገሮች እነሱ ለጠቀ የመጣ ነገር በስጋ ሲመጣ ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሰዎችን አታክ ወደ ማድረግ ይመጣል። በዱር እንስሳትና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛ የእነሱን ባውንደሪ እያከበርንላቸው አደለ ሰው እነሱን እኛን የሚያከብሩበት ወይ አይኖርም። እነዚህ እነዚህ ነገሮች እየቆየ ሲሄድ ያታቸው በደንብ እየጎላ ይመጣል። አቢጌል ወደፊት ለሰው ልጆች ህልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪ ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራዋም ተማሪዎችን ማሳወቅና ማንቃት ትፈልጋለች። ተማሪ ነው የምንለው ሰዎች ነው ለእንደዚ ነገሮች ፒክ አፕ ማድረግ ያለብን ማለት በጣም ማውራት አለብን እንደዚ ነገር ብዙ ሰው በዚህ ነገር ሳወራ የሆነ ነንሴንስ ነገር ይመስለዋል። የሆነ በቃ በጣም አቴንሽን ሊሰጠው የሚገባኝ ነገር መስሎ አይሰማውም። አንዳንድ ሰው ግን እንደዛ አይደለም። አቴንሽን ልንሰጠው ፎከሳችንን ልንሰጠው በጣም የሚገባው የተማሩ ሰዎች ደግሞ በደንብ ስለዚህ ነገር ማህበረሰብ የምንኖርበት ማህበረሰብ እንዲበዳ እንዲያውቅ ማድረግ ያለብን ይመስለኛል። አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድ ና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዛሬ እንግዲህ ትኩረታችንን አካባቢ ጥበቃ ላይ አድርገናል። በዚህ ሳምንት ከሰማናቸው ከአካባቢ ጥበቃ ጋር እንዲሁም ደግሞ ከደንና እንስሳት ጥበቃ ጋር ከተያያዙ ዜናዎች መካከል የቃፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ምክንያት የደረሰበት ጉዳትን በተመለከተ የተሰራው ዘገባ ነው። የቃፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ምክንያት ከፍተኛ ጉዳት እንደደረሰበት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ብሔራዊ ፓርኩ ቀደም ሲል በኢትዮጵያ ደረጃ በአጋዘን ሀብት ሁለተኛ የነበረ ሲሆን ጦርነቱን ተከትሎ በተስፋፋ ሕገ ወጥ አደን ምክንያትም በአሁን ጊዜ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን የፓርኩ ተወካይ ኃላፊ ለአሜሪካ ድምጽ ተናግረዋል። በግጭትና በጦርነት ወቅት ብሔራዊ ፓርኮች የተለያዩ ችግሮች ሰለባ እንደሚሆኑ የአሜሪካ ድምጽ ያነጋገራቸው አንድ የተፈጥሮ ሀብት ተመራማሪም ገልጸዋል። በዚህ ዙሪያ ገብረ ሚካኤል ገብረ መድህን ያሰናዳው ዘገባ ቀጥሎ ይቀርባል። ባለፈው ዓመት ጥቅምት 24 በትግራይ ጦርነት ሲቀሰቀስ ለዝሆን ጥበቃ ተብሎ የተከለለው የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ሥራ ሙሉ በሙሉ መቋረጡን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የኮሚኒኬሽን ዳይሬክተር አቶ ናቃቸው ብርሌው ገልጿል። ይህን ተከትለውም በፓርኩ ንብረቶች መሰረተ ልማቶችና የተፈጥሮ ሀብቶች ላይ ጉዳት መድረሱን ይናገራሉ። በተለይም በተፈጥሮ ሀብቱ ልማትና ጥበቃ ስራ አገልግሎት የሚውሉ ተሽከርካሪዎቹ ጠፍተዋል፣ ንብረቶች ወድመዋል። በፓርኩ ውስጥ የተዘረጉ መሰረተ ልማቶች ሙሉ ለሙሉ ወድመዋል። ያንንም እንደ ትልቅ አጋጣሚ፣ እንደ መልካም አጋጣሚ በመጠቀም በአካባቢ ያሉ ህገወጦች የዱር እንስሳትን ያድኑ ነበረ። በዚህም የቆላ ጋዘን፣ ጨሌ፣ ባለጋሜ እና ለኢትዮጵያ ብቸኛ ዝርያ የሆነችው የሃግሊንስ ሜዳ ፍየል በአስከፊ ሁኔታ በአደን መጨፍጨፋቸው ወደ ጥናት ማወቅ ተችሏል። በፓርኩ ውስጥ በተስፋፋው ህገወጥ አደን ምክንያት በተለይም በአጋዘን ሀብት ላይ ከፍተኛ ጉዳት መድረሱን የፓርኩ ተወካይ ኃላፊ አቶ ታጠቅ ሻውል ለቪኦኤ ተናግሯል። ጦርነት በሚካሄድ ሰዓት ፓርኩ ዙሪያ ያሉ ቀበሌዎች ላይ የነበሩ የሚሊሻ አባላት ወደ ፓርክ የገቡበት ሁኔታም ነበረ በሰዓቱ እዛ ፓርክ ላይ በገቡ ሰዓት ያው ሲመገቡ የቆዩት አቅርቦት የምግብ የምንም ስለማይኖር የዱር እንስሳቱን ነው ሲመገቡ የቆዩት። እነሱ ደግሞ ከዛ ከለቀቁ በኋላ ያው አካባቢው ላይ ያለው ማህበረሰብ እና ከተለያየ አቅጣጫ ወደዛ አካባቢ የመጡ ግለሰቦች አሉ። ወደ ፓርክ እየገቡ አጋዘን እየገደሉ ለምግብነት የሚያቀርቡበት ሁኔታ እንዲሁም አደባ የምትባል ቀበሌ እዚህ ቅርብ ለሁመራ ቅርብ የሆነ ቀበሌ ላይ ልክ የአጋዘን ስጋ ቤት እስክባል ድረስ ነው የከብት ስጋ ቆሞ፣ በአጠቃላይ የአጋዘን ስጋ ለምግብነት ስጋ ቤት ሉኳንዳ ቤት የሚቀርብበት ሁኔታ ነበረ። የተፈጥሮ ሀብትንና የፖለቲካ አመለካከትን ለያይቶ ባለማየት በተፈጸመ ውድመትና ሕገ ወጥ አደን የተነሳ በአሁኑ ጊዜ በፓርክ ውስጥ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን አቶ ታጠቅ ይገልጻሉ። ጦርነቱ ካቆመ ከተረጋጋ በኋላ ራሱ ከፍተኛ የአጋዘን አደን ነበር የነበረው አካባቢው ላይ የሆነ ፓርኩ ጀስት የወያኔ ፓርክ ተብሎ እስከ መታሰብ ድረስ በዚህ ደረጃ እና በእልህ የተገባበት ነገርም ነበረ። የኔ ሀብት ነው የሚለውን ባለማድረግ ባለ መገንዘብ የተነሳ ማለት ነው። እና አሁን ላይ ያኔ የተለያዩ ከተለያየ ፓርክ ዞረው ያዩ እና እዚህም ከፍታ መጥቶ ያዩ ሰዎች በኢትዮጵያ ደረጃ አቅባ አጋዘን ከዴራ ሳንግቸሪ ቀጥሎ ሁለተኛ ነው ሲባል የነበረ ብሔራዊ ፓርክ ነው። አሁን ላይ ግን አጋዘን በቃ ለማየት እኛ ግንቦት ሀያ ሁለት ሺህ አስራ አራት ጀምሮ ስራ ጀምረን ነበር። አጋዘን ለረዥም ጊዜ ማየት አጥቶናል። በጦርነቱ ምክንያት የፓርኩ ቁጥጥርና ጥበቃ ከቆመ በኋላ የኤርትራ ከብቶች የተከዜ ወንዝን ተሻግረው ወደ ፓርኩ በመግባታቸው ከአደን የተረፉት የዱር እንስሳትም እንደተሰደዱ ይናገራሉ። የኤርትራ ከብት ሙሉ ለሙሉ ወደ ፓርኩ ላይ ነው የዘመረው። ተከዜን ተሻግሮ ከአመት በላይ ፓርኩ ላይ ቆይተዋል። የዱር እንስሳቱ አካባቢውን ለቆ የሚሄድበት ሁኔታ ነው የተፈጠረው። መዝጋት ማለት ነው። ያው ዞኑ እንኳን ሲዝናል ነው። ግማሽ ወቅት እኛ ጋ ያሳልፋል፣ ግማሽ ወቅት ደግሞ ወደ ኤርትራ ሙብ ያደርጋል። ተመልሶ ደግሞ ወደኛ ይመጣል። አሁን ላይ አሁን እኛ ጋር ተመልሶ ዝሆኑ መጥቷል አለ። ያ ማለት ግን ቢሆኑም በምቹ ሁኔታ ነው ያለው ማለት አይደለም። የተለያየ ረብሻ ነበረበት፣ የከብት የሰው እንቅስቃሴ፣ የሞተር፣ የኮንትሮባንዲስቶች እነኝ እነኝ ሁሉ በፓርኩ ውስጥ የሚንቀሳቀሱበት፣ አዳኞች እንዳልኩ አጋዘን የሚያድኑት ብዙ ነው። የጥይት ድምፅ አለ፣ ብዙ ነገር ልቅ ሆነው ነበር አካባቢ። የፓርኩ ጥበቃ ዜሮ፣ ጥበቃው ዜሮ ላይ ደርሶ ነበረ። ያንን ተከትሎ ከፍተኛ ጉዳት ነው ፓርኩ በአጠቃላይ የደረሰበት። በፓርኩ ውስጥ እየተፈጸሙ ያሉ ከደን ጭፍጨፋና ከማዕድን ቁፋሮ ጋር የተያያዙ ችግሮችም ትልቅ ስጋት የደቀኑ መሆናቸውን ኃላፊዎቹ ይገልጻሉ። ሕገወጥ የመሬት እርሻ ነበረ፣ ሕገወጥ ደን ጭፍጨፋ መንበለው፣ ሕገወጥ አደን እና እንዲሁም ሕገወጥ የማድን ቁፋሮ ሁሉ ይስተዋል ነበረ። ሕገወጥ ተግባራት የሚያከናውኑ አካላት የአካባቢውን ሰላም መደፈስ እንደ ትልቅ አጋጣሚ ወስደው ለመጠቀም ከፍተኛ ጥረት ሲያደርጉ ይስተዋላል። ወደ እርሻ ስትመጣ ደግሞ ልክ መሬቱ በቃሉ አደለ፣ ፓርኩ ላይ ገብቶ በሰፊ እንጨቱን በመቁረጥ ለእርሻ ማዘጋጀት ይህም ነበረ። አሁንም በቅርብም የተደረገ ነው። ይሄ በዚህ ክረምትም አለ። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሀብት ተመራማሪ ዶክተር ፋሲል እሸቱ ለቪኦኤ ሲናገሩ ጦርነትና ግጭት በሚኖርበት ወቅት ብሔራዊ ፓርኮች ሁሌም ለአደጋ ይጋለጣሉ ብለዋል። ችግሩ ከመከሰቱ በፊት የአደጋ መከላከል ቅድመ ዝግጅት ስለማይደረግም በቀላሉ ጉዳት ይደርስባቸዋል ይላሉ። ከፍተኛ የሆነ የደን ጭፍጨፋና የፓርኮች ህልውና ጥያቄ ውስጥ የሚገባበት ጊዜ ነው። ይሄ ደግሞ ብሰንቲን ግጭቶች ሲኖሩ በምን አይነት ሁኔታ ነው መከላከል የሚቻለው የሚል ቅድመ ዝግጅትም የለም። ቅድመ ዝግጅት ከሌለ ፓርኩ እጅግ እጅግ በጣም ብዙ ጉዳቶች ይደርስባቸዋል። እንዲህ አይነት ግጭቶች ለረጅም ጊዜ በተለይ ሰስቴን ካደረጉ የፓርኮች ሁሉና ከፍተኛ አደጋ ውስጥ ነው የሚወርቀው። በጦርነትና በግጭት ምክንያት በቃፍታ ሸራሮ ብሔራዊ ፓርክ ከደረሰው ጉዳት በተጨማሪ በሌሎች ፓርኮችም እንደዚሁ የተለያየ መጠን ያለው ተጽዕኖ እንደደረሰ አቶ ናቃቸው ብርሌው ገልጸዋል። ህገወጥ ደን ጭፍጨፋ በሰፊው ወደ ባቢሌ ዞኖች መጠለያ ሲስተዋል ነበር። እንደዚሁ የጸጥታ ጉዳይ እንደ መልካም አጋጣሚ በመጠቀም ህገወጥ አደኖች ይስተዋሉ ነበረ። የሰላም ሁኔታ ወደ ነበረበት ሲመለስ ግን ያንን ደግሞ ባለስልጣን መስሪያ ቤቱ እንደ መልካም አጋጣሚ ተጠቅሞ የጥበቃና ቁጥጥር ስራውን አጽንኦት ሰጥቶ በመስራት ቢያንስ የተጎዱትን መመለስ ባይቻል እንኳን ቀሪዎቹ እንዳይጎዱ የመጠበቅ ስራውን በማከናወን ላይ ይገኛል። በአሁኑ ጊዜ የካፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራም ከሚመለከታቸው የጸጥታ አካላት ጋር በመተባበር እየተጠናከረ እንደሆነ አቶ ናቃቸው ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ see i green ምሽታችሁን ከኛ ጋር ለመሆን ስለመረጣችሁ እናመሰግናለን። ጋቢና ቤዬ ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ የካንሰር ህጻናትና ወላጆቻቸውን የሚያግዝ አንድ ተቋም ነው። ወደ ዘገባው ብዙ እና ወይዘሮ ኬሪያ መሐመድ ናቸው። የአምስት ዓመት ሴት ልጃቸው ያለፉትን ሶስት ዓመታት በካንሰር ህክምና ላይ አሳልፋለች ወይዘሮ ኬሪያ ከቡታ ጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤት ዘመድ ባለመኖሩ የተነሳ ለሶስት ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስታመም መሞከራቸውን ይገልጻሉ ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ። ምንም አልነበረኝ እንግዲህ ድርጅት እስከምገባ አልጋ ነበረ ማጣው ደርጎ እያደር ሌቴተ ምናምን ምንም አልነበረኝ። ለሶስት ወር ምናምን አልጋ ነበረ ስንላለች። ከዛ በኋላ እዚህ ከገባሁ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቦታ ለምን ያለ ነው፣ ማረፊያ ያለን፣ ምግብ አለን። ማለት ከሆስፒታል መድኃኒት ሲናጣ መድኃኒት ይቀያዘለናል

O deoarece, când este am de gră, nu să și Și a zis, că nu am de ștali de zi, așa, nu era doar asta În am în am ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጅ የካንሰር ሕክምና መጽሔት ባለፈው አመት መጋቢት ወር ላይ ባስነበበ ወትሙ እንደ ኤሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየአመቱ 150 ሺህ የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከእነዚህ ውስጥ 6000 ያህሉ ደግሞ ህጻናት ናቸው ሲል አስነብቧል። ስለ ካንሰር ሕክምና ከፍተኛ የሆነ የግንዛቤ እጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁና በህክምና ጥረት እየተጉላሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህጻናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ ኢብራሂም ይናገራሉ። የተመሰረተው በህዳር ወር በሁለት ሺህ አ በኢትዮጵያ አቆጣጠር ተመሰረተው ና የተመሰረተው በወላጆች ነው ጥቁር አንበሳሪያ ልጆቻቸውን እያሳከሙ የጌጠ የመዳን ተስፋ ዩ የነበረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዝናኒ ፕሮጀክት የሚባል ፕሮምሳ ላይ ሴታክ እያደረጉ ነበረ ኦንኮሎጂ ፊደስክ ኦንኮሎጂ ሚቱ እና በዛ ወቅት ነው እነሱም የወላጆች ኮንትሪቢሽን ስለሚያስፈልግ ፈቃደኝ የሆኑ ወላጆችን ሲጠይቁ፣ እነዚህ ወላጆች ናቸው ያየነው ችግር ስላለው እውነት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስን የመሰረቱ ህንድ ላይ በመሆን ማለት ነው። ያው ልጆች ነበራቸው፣ ልጆቹ ድነዋል። አሁን ትልልቅ ልጆች ሆነዋል። እና ያው በበጎ ፈቃድ የሚነሱ ይሄንን እንትን እናግዛለን ብለው የመሰረቱ ለምንም ጊዜ አምን የሚነሱ አያገኙ ማለት ነው። ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ አራት መቶ ሀምሳ ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ ዘጠኝ መቶ ህሙማና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ። አሁን እኛ አዲስ አበባ ላይ እስከ ሀምሳ ልጆች የመያዝ አቅም ያለው ቤት አለን። ሀምሳ ልጆች ሲባል ከወላጆች ጋር መቶ ይሆናል አንዳንዴም ከዛም ይዘልበታል። ውስጡንም ማስተናገድ እንችላለን። ጅማ ላይ እነዚህ ወደ አርባ ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ አስር ሰው ያው የአዲስ ስለሆነ የተጀመሩት እነሱ ትንሽ አቅም እና ያው ሰውም በአካባቢው በቅርበት ስላለ ብዙ ቤቱን አይጫና የለም። አዲስ አበባ ላይ ግን ያው ትንሽ ተለያየ ቦታ ስለሚመጡ ገበያ ለሰው ነው የሚያስተናግደው። በአጠቃላይ ፕሮግራሙ ላይ ወደ ዘጠኝ መቶ ድረስ እየደረሱ ነው። አሁን በተቋሙ ከማረፊያ ትራንስፖርት፣ ምግብ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት። የልጆቹ የሆነ አንዳንዴ ያስደነግጣሉ ስለመድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ አንዱ ዋጊ ይሆናል አንዱ ታካሚ እና

የኤርትራ ክርች የሚኖራቸው እናደርጋለን። ስለ ሆስፒታልም ብዙም ብዙ ኮንሰርንት እንዳይሆኑ ኢቨን ሆስፒታል ላይ ፕሌይሩሞች አሉ። ኮሎጂስቶቹ እንደዚ ያግዟቸዋል። ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ። እና እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንዴ ሆስፒታል ላይም ሀገር ውስጥ ነው የሚጠፋበት ሁኔታ አለ። እና በሚገኝበት ጊዜ በግል ፋርማሲ በጣም በወጡ አቀ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን፣ ግን ያው ተከራይተን ነው እሱም ይፈትመናል። እንዳጠቃላይ ደግሞ ያው የተሻለ በጀት ቢኖረን ተሻለም ሰርቪስ የመስጠት ነገር አለ እና ይህንን ችግሮች አሉ። ወይዘሮ ሳራይ ብራሂም ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ላላቸው ወላጆችና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ የጋቢና ቬ የእሁድ ምሽት ነሐሴ 8 2014 ዓ ም መሰናዶው እዚህ ላይ ተጠናቀቀ። በጀመርነው ሙዚቃ ነው የምንሰናበታችው። ኤደን ገረመው፣ መሰናዶን የመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል። በነጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ሰናይ ሳምንት እንመኛለን። ደናደሩ